ሰላም ሰላም፣ የሀገራችን ልጆች እንደምንሰነበታችሁ። ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀመረ። ባሳለፍነው ሳምንት ካርታ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን የምታስታውሱት ነው። የዛሬው መሰናዷችን ደግሞ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ከሶስት የቻይና ሳተላይቶች የኢትዮጵያን ሙሉ የቆዳ ስፋት የሚሸፍን መረጃ ያለምንም ክፍያ ለመረጃ ፈላጊዎች ማቅረብ መጀመሩ ላይ ትኩረቱን ያደረገ ነው። በተፈጠረው የትብብር ስምምነት መሰረት የኢትዮጵያ የቆዳ ስፋት የሚሸፍን እስከ ሁለት ሜትር ሪዞሉሽን ያለው የሳተላይት መረጃ ድጋፍ ማግኘታችን ይታወቃል። በመሆኑ ዛሬ እነዚህ ሁለት ኤኒስ፣ እና ላሳ ብለን የሰየምናቸውን መረጃ አቀፎችን ለተጠቃሚዎች የምናስተላልፍበት ቀን በመሆኑ ይህ ወርክሾፕ በአይነቱም እጅግ በጣም ልዩ ያደርገዋል። መረጃው ከፍተኛ የውጭ ምንዛሬን የሚያስቀር መሆኑንም ነው የተገነዘብ ነው። ቤተሌም ንጉሴ ይባላለሁ። የስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ምክትል ዋና ዳይሬክተር ነኝ። ላሳክ ላንድ ሪሞት ሴንሲንግ አፕሊኬሽን ሴንተር የሚባል ሳተላይት መረጃዎችን የሚያመርት ማዕከል ነው። ከዚህ ማዕከል ጋር በመስከረም ወር 2015 በቻይና የተፈጥሮ ሀብት ሚኒስቴር በኩል የመግባቢያ ስምምነት ተፈራርመናል። በዚህ ስምምነትም እስከ ሁለት ሜትር ሪዞሉሽን ያላቸው የሳተላይት መረጃዎችን ለማግኘት በኢትዮጵያ ይህንን የሳተላይት መረጃ ለመቀበል የሚረዳ ኖድ ለመፍጠር ተስማምተናል። ይህም ስምምነት ወይንም ደግሞ የሳተላይት መረጃዎችን የመቀበል ሂደት ለአምስት ዓመታት የሚቆይ ይሆናል። በዚህም የሳተላይት መረጃዎች በመቀበል የጆስ ፓሻል መረጃዎችን በመተንተን ይህንን መረጃ ለሚፈልጉ ተቋማት እንዲሁም ለውሳኔ ሰጪ አካላት ተደራሽ የምናደርግ ነው የሚሆነው ማለት ነው። በስምምነቱ መሰረት በሚያዝያወር ኖዱን በሀገራችን ላይ ፈጥረን መረጃዎችን መቀበል ጀምረን አሁን ላይ መቶ በመቶ የሚሆን የኢትዮጵያን ሙሉ የቆዳ ስፋት የሚሸፍን መረጃ በመረጃ ቋታችን ማስቀመጥ ችለናል። በመረጃ ቋታችን መረጃዎቹን ማስቀመጥ ብቻ ሳይሆን በተለያዩ ሀገራዊም እንደ ተቋምም የያዝናቸውን ፕሮጀክቶች ለመስራት ይህንን መረጃ ስንጠቀምበት ቆይተናል። ነገር ግን ይሄ በቂ አይደለም። ይህ መረጃ እንደ ሀገር የመጣ ትልቅ ሀብት በመሆኑ መጠን ሌሎች ይህንን መረጃ የሳተላይት መረጃ የጂኦ ስፓሻል መረጃ ለሚፈልጉ ተቋማት ተደራሽ ለማድረግ አሁን ላይ ዝግጅታችንን አጠናቀናል። የላሳክ መረጃዎች ዘርፈ ብዙ ጠቀሜታ እንዳለው በመድረኩ ላይ ተነስቷል። እና አሁን በትብብር መልክ ያገኘናቸው ሳተሊት መረጃዎቻችን በሶስት ዋና ዋና ዘርፎች ላይ ጥቅም ላይ ሲሉ የምናያቸው አንደኛ፣ የተፈጥሮ ሀብቶቻችንን ለመከታተል፣ ሞኒተር ለማድረግ፣ ማፕ ለማድረግ፣ አናሊሲስ ለመስራትና ከልማት አጀንዳዎቻችንና ስትራቴጂዎቻችን ጋር በማስተሳሰር የጂኦስፓሻል መረጃን ግባት እንዲሆን ኢንፑቶችን ከዛ ከማድረግ አንጻር ብዙ ስራዎች መስራት ይቻላል። ከዚሁ ጋር በተገናኘ ሁለተኛው ዘርፍ ትልቅ አፕሊኬሽን ሊኖረው ይችላል ብለን የምናስበው የግብርና ሴክተር ነው። እንግዲህ ግብርና በሁለቱ ዳይሜንሽን ልናየው እንችላለን። አንደኛ ከሰብ ምርት ጋር በተገናኘ አንደኛ አጠቃላይ የታረሰ የግብርና የመሬት የቆዳ ስፋታችን ስንት ነው የሚለውን ጥያቄ ከማለት አንጻር በቀበሌ ደረጃ ሊሆን ይችላል፣ በዞን በክልል ወይም እንዳገር ከዚያም አንፃር አልፎ የሰብል ደህንነትን ከመከታተል አንፃር ግሮዝን ሞኒተር ከማድረግ አንፃር እና ምርትን አሰስ ከማድረግ አንፃር ፕሪዲክሽንም ከመስራት አንፃር ብዙ ግባቶች ማግኘት እንደሚቻል ማየት የሚቻልበት ሂደት አለ። የላይቭስቶክ ዘርፋችንን ከማዘመን አንጻር ብዙ ጊዜ እንግዲህ ሀገራችን በላይቭስቶክ ሴክተር ከአፍሪካም ስትታይ በአንደኝነት ደረጃ ያለች አገር ነች። በምርምሩ፣ በሪሰርቹ በቴክኖሎጂ ብዙ ሲጠቅፋናይምና የሳተላይት መረጃዎችን ስ በመጠቀም ይህን ሴክተር ምን እናደርግ እንችላለን የሚል ጥያቄ በምናስነሳበት ጊዜ በተለይ በተለይ ሶስት ኤሪያዎች ላይ ይህን ቤታ አፕ ላይ ማድረግ የሚቻልበት ሂደት ሊኖር እንደሚችል አይተናል። የመጀመሪያው ለምሳሌ ሬንጅላንድ ሞኒተሪንግ ማፒንግ፣ ማኔጂንግ ላይ ብዙ ኮንትሪቢሽን ሊኖር ይችላል። ብዙ የግብጽ ማሻ መረጃዎችን ከሬንጅላንድ አንፃር አክሰስ ማድረግ የሚቻልበት ሂደት ሊኖር እንደሚችል ማየት ይቻላል። ከዛ ባዮማሳችንን ምስል ቤት ከማድረግ አንፃር መሬት ላይ ከምንለቃቸው መረጃዎች ተነስተን ይህን የሳተላይት መረጃ በመውሰድ አናላይዝ በማድረግ ባዮማስ ስቲሜሽን መለካት የሚቻልበት ሂደት እንዳለ፣ እነዚህ ሁለት ነገሮች ስንሰራ ደግሞ የላይቭስቶክ ካሪንግ ካፓሲቲያችንም ኳንቲፋይ ማድረግ እንደሚችል፣ ያለን የፎሬጅ ካፓሲቲ በቂ ነው፣ በቂ አደለም፣ ለምን ያህል ጊዜ መጠቀም እንችላለን መጠቀም የማንችል ከሆነስ ምን አይነት የሚዲያ ሚኒሽን መውሰድ እንችላለን የሚለውን ኤርሊ ዋርኒንግ ሲስተም ደቨሎፕ ከማድረግ አንጻርም ይህ መረጃ ትልቅ አስተዋጽኦ ሊኖረው እንደሚችል ታሳቢ ማድረግ የሚቻልበት ሂደት አለ። በሶስተኛ ደረጃ ይህን ዴታ ወይም የሳተላይት መረጃ ከተፈጥሮ አደጋ ከሰርጋ በተለይም ደግሞ ኢትዮጵያ ሁለት የተፈጥሮ አደጋዎች እየተፈራረቁ የሚከሰቱበት ሂደት አለ እና ለምሳሌ የወርድ አደጋ አለ፣ የድርቅ አደጋ አለ ሶ እነዚህ በጣም ፕሪፔት እነዚህ የተፈጥሮ አደጋዎች ሞኒተር ከማድረግ አንፃር ማፕ ከማድረግ አንፃር የሚከሰቱ ከሆነ ደግሞ የተከሰቱበት አካባቢ ያመጡት ኢምፓክት ምንድን ነው ኢምፕሊኬሽኑ ሊሆን ይችላል ከሚል አንፃር መረጃዎቻችንን ተጠቅመን ፊናንስ ከማድረግ አንፃር ብዙ አስተዋጽኦ ሊኖረው እንደሚችል ሀሳብ ማድረግ። የላሳክ መረጃዎችን ወስደው ለጥቅም የሚያውሉ መረጃ ፈላጊ አካላት ማሟላት የሚገባቸው ግዴታዎችም ተገልጸዋል። መረጃዎችን የሚወስዱት አካላት የወሰዱትን መረጃ ለሶስተኛ ወገን እንዳይሸጡና ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት እውቅና ውጪ አሳልፈው እንዳይሰጡ ይከለከላል። በተጨማሪም ደግሞ በየስድስት ወሩ ለኢንስቲትዩቱ ሪፖርት እንዲያደርጉም ያስገድዳል ማለት ነው። ይህ አግሪመንት ተቋማት ኃላፊነታቸውን፣ ፕሮሲጀሮችን፣ ግዴታዎቻቸውን እንዲያውቁ የተዘጋጀ አግሪመንት ነው ማለት ነው። እንዲሁም በዚህ አግሪመንት የሚወስዷቸው ዳታዎች በምን አይነት ሌል እንደተቀመጡ ጭምር አካቶ ይዟል። ይህ አግሪመንት ከዚህ በተጨማሪ መረጃዎችን እንደተቋማት ስንሰጥ ምንድን ነው ስኮፕ? እስከምን ድረስ ነው በተቋማት ተደራሽ የምናደርገው ሲሆን በዚያ ተካቷል ማለት ነው። ለምሳሌ ስኮፕ ስንመለከት ተቋማት ይህንን መረጃ ሲወስዱ ወይም ለፕሮጀክት መሆን መቻል አለበት ወይ፣ ለሪሰርች መሆን አለበት አሊያም ደግሞ ለኤጁኬሽናል ተርፈዙጁ መሆን መቻል አለበት ማለት ነው። እጃችን ላይ ሙሉ የኢትዮጵያን የቆዳ ሽፋን ለሚሸፍል መረጃ ስላለ ሙሉ በሙሉ መቶ ፐርሰንቱ ለተቋማት እንሰጣለን ማለት አለበት። የምንሰጠው በምታመጡት ፕሮፖዛል በምታመጡት ለይሰች ታየት ሞቻማታነ ሳይዙ የተመናደገ የምንሰጣቸው ነው ማለት ነው። እነዚህ በዚያ አገልግሎት ላይ ተቀምጠዋል ማለት ነው። ሌላው ቅድም በቪዲዮ እንደገለጽኩት እስከ ሁለት ሜትር ሪዞሉሽን ያላቸው የሳተላይት መረጃዎች እጃችን ላይ ያሉ ስለዚህ ለእናንተ የምንሰጣችሁ እነዚህ የሳተላይት መረጃዎች ነው ማለት ነው። ይህንን አግሪመንት ተፈራርመን መረጃዎቹ ከወሰዳችሁ በኋላ እና ጥቅም ላይ ካዋላችኋቸው በኋላ ምን ጥቅም ላይ እንደዋለ ለምን ለምን አገልግሎት እንደዋለ በመሳቱ ለእኛ በየስድስት ወሩ ሪፖርት እንድታደርጉ ነው ማለት ነው። ይህም እና አናሊስ ሰተን በጠቃ ይህ መረጃ እንደተቋም ለአምስት ዓመታት ነው የሚቀበለው ስለሆነ እኛም ለሰጠን አካል ሪፖርት አድርገን

በምታመጧቸው የሪሰርች የፕሮጀክት ፕሮፖዛሎች መሰረት እነኛን ፎርሞች እየሞላችሁ የራሳችን የዳታ ሲስተም አድሚኒስትሬሽን ዲፓርትመንት ፎርም ፎርሙ ነሳን እናስቀምጣለን። እነኛን ፎርሞች እየሞላችሁ መረጃዎቹ መውሰድ ትችላላችሁ ማለት ነው። በየስድስቱ ሪፖርት ማቅረብ ይጠበቅባችኋል። የላሳክ መረጃ ለበርካታ የስራ ዘርፎች አስተዋጽኦ ከፍ ያለ እንደመሆኑ መጠን የኢትዮጵያ ስታቲስቲክስ አገልግሎት መረጃውን ለመጠቀም ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋር የመግባቢያ ስምምነት ተፈራርመዋል። አድማጮች፣ የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻለ የተከታዩን መረጃ በጉዳዩ ላይ ሰጥተዋል። አጋጣሚ ሆኖ የኢትዮጵያ ጂኦስፓሻል ወይም የስፔስ ሳይንስ ኢንስቲትዩት በተለያየ መስክ የስራ ስምሪት ቢሰጠን የሚባል ሁለታችንም የመረጃ አቅራቢ ተቋም ለመሆናችን መጠን ዛሬ ያደረግነው የፊርማ ስነስርዓት በጣም የተዋጠለት የተሻለ ጥራት ያለው ወቅታዊ ለሀገራችን እድገት ግብዓት መሆን የሚችል መረጃ ለማቅረብ ያደረግነው አይነት ትብብር ስለሆነ ከዚህ ቀደም ተሞክሮ ያልተሳካ ቋም ቢሆን ዛሬ ያደረግነው በጣም ሪማርካብል እና ጥሩ መነሻ መሆን የሚችል በመሆኑ የተቋሙ አመራሮች ላደረጋችሁ ጥረት ላደረጋችሁት ለዛሬ ቀን እንዲሳካ ባለሙያዎች ያደረጉት ርብርብ ለዛሬ የፊርማ ስነስርዓት እንዲበካ ያደረጉት ሁሉ እዚህ አጋጣሚ ለማመስገን ወዳለው እንኳን ደስታለህ፣ እንኳን ደስታላችሁ። በቴክኖሎጂ ዘመን የመረጃ ምንጮቹ ወደ ግዙፍ መረጃ ምንጭ እያደሉም፣ ቴክኖሎጂን መሰረት ያደረገ የመረጃ ምንጮች እያመዘኑና ሽፍት እያደረጉ የመረጃ አማራጭ እየጎኑ መጥተዋል። የኢትዮጵያ ስታቲስቲክስ አገልግሎት ይህንን አስቀድሞ በመረዳት በተለይ ጥራት ያለው መረጃ፣ ወቅታዊ መረጃ ለማድረግ እነዚህ አጫጭር የሰርቬይ ቁማቶችና ሴንሰሶች ብሎም አስተዳደራዊ መረጃ የምንላቸው አካይባል መረጃዎች ብቻ እንደማያዋጡ ስናው ሌላ ወቅታዊ የሆነና አማራጭ ያሌለው የመረጃ ምንጭ ቴክኖሎጂ ማማተር ጀምረናል። ይህንን አቅም ለመፍጠር የሚያስችሉን አገር በቀል ወይም የሀገራችን ተቋማቶች አሉ። በዋናነት ዛሬ አጋርነት የፈጠረ የስፔስ ሳይንስ እና የጂኦስፓሻል ኢንስቲትዩት አንዱ ሲሆን በተለይም ለሀገራችን በጣም ወሳኝ የሆነ የግብርና ለኢኮኖሚ ትልቁ እና አስተማማኝ አጋራችን ለአሳክ ለተለያዩ ዘርፎች የሚጠቅም ሳተላይት መረጃ ነው። ለግብርና፣ ማይኒንግ፣ ለከተማ ልማት፣ ለውሃና መስኖ ብቻ፣ ለሁሉም የሳተላይት መረጃ ለሚፈልጉ አካላት ይህ መረጃ በጣም ጠቃሚ የሚሆን ነው ማለት ነው። ኢቨን ተማሪዎች፣ ሪሰርች የሚሰሩ ተማሪዎች ሳይቀር በየ ዩኒቨርሲቲ አሁን ላይ ከፍተኛ የሳተላይት መረጃ ፍላጎት ያላቸው ዶላር አግኝተው ከውጭ የሳተላይት መረጃን መግዛት ለማይችሉ በተለይ ተማሪዎች ለነሱ ሳይቀር ጥናትና ምርምሮቻቸውን እንዲያቀላጥፍላቸው ይህ የሳተላይት መረጃ ትልቅ ሚና ይኖረዋል ማለት ነው። እንደ ሀገር እንግዲህ ያለው ጠቀሜታ ይሄ ነው። በተለያዩ መንገዶች የተገኙ መረጃዎችን ለተጠቃሚ የሚያቀርቡበት ብሔራዊ የዳታ መሰረተ ልማት ይፋ ተደርጓል። በዋናነት ይሄ ፖርታል ነው። ፖርታል ማለት ኮንተንት ማኔጅመንት ሲስተም ነው። እነዛ ዳታዎችን የሚያደርግልና ማኔጅ ለማድረግ ስቶር ለማድረግ በፕሬጅ ለማድረግ ነው። የኛ አሴ ናሽናል ሌቭል ስለሆነ አሴ ናሽናል ሌቭል እሱን ማድ እያደርግ የሚያስችል ሲስተም ነው። ኤንዲሲ ላይ ት ጎቢ ቲቲ ብላችሁ ምትገቡ ይ ፕላትፎርም ነው የሚመጣ ዳቶቹ ምንም አይነት ፕራይቬት ካልሆኑ ፐብሊካ ላይ ማድረግ ይቻላል። ሪስትሪክትን ማድረግ ይቻላል። ለኦርጋኒዜሽኖች ለራሳቸው ሪስትሪክት አድርገው መጠቀም ይችላሉ ማለት ነው። ምክንያቱም እነዚህ አይነት ሽኖች አሉ። ጋር ማን ዳውንሎድ ያደርገው ማን ቪው ያደርገው ማን ኤዲት ያደርግ ማን ኤዲት ክርሎ ኦፕሬሽን ይስራ የሚለው እሱ በመለስ ስለሚችል ማለት ነው። እንግዲህ ከአሁን ጀምሮ ይህን መረጃ ለተቋማት ማስተላለፍ እንጀምራለን። ሁሉም ተቋማት በስምምነታችን ላይ በተቀመጠው መሰረት ጥያቄያቸውን አቅርበው መረጃዎቹን መውሰድ ይችላሉ። መረጃውንም ከወሰዱ በኋላ እኛ አስፈላጊውን ድጋፍና ክትትል እናደርግላቸዋለን። ስልጠናን ጀምሮ ከመረጃ አጠቃቀም አኳያ እሱን የምናመቻችላቸው ነው የሚሆነው። ከዛ በተረፈ ግን መረጃውን ከተጠቀሙት በኋላ ምን አይነት ጥቅም ላይ እንደዋለ መረጃው መልሰው ለእኛ በየስድስት ወሩ ሪፖርት ማድረግ ይጠበቅባቸዋል። በዚህ አግባብ መረጃዎችን እንዲህ የምናስተላልፍ ነው የሚሆነው ማለት ነው። በቀጣይ እያሰብነው አሁን ላይ እንደ ሀገር ኖዱን ነው መፍጠር የቻልነው። በኖዱ አማካኝነት ነው መረጃዎቹን እየተቀበልን ያለ ነው። ነገር ግን በቀጣይ ወደ ሴንተር ማሳደግ እንፈልጋለን። ቻይና ላይ ያለውን የላሳክ ሴንተር ኢትዮጵያ ላይ አንጥተን ገንብተን በቀጥታ መረጃዎቹን ለመቀበል አቅደናል። ከዛም አልፎ አሁን ላይ እየተሰጡ ነው ያሉ ስልጠናዎች አሉ። እነኛንም ስልጠናዎች የማስፋት እቅድ አለን። በአጠቃላይ ማስተላለፍ የሚፈልገው መልእክት በተለይም የሳተላይት መረጃን ለሚጠቀሙ ተቋማት እጃችን ላይ ትልቅ ሀብት አለ። ይሄ መረጃ ለአምስት አመት ብቻ የሚቆይ ነው፣ ምናልባት ቀጣይነቱን እኛ እየሰራንበት የሚቆይ ቢሆንም ማለት ነው። ሁሉም ተቋማት ይህንን መረጃ ወስደው ለሚሰሯቸው ጥናትና ምርምሮች፣ ፕሮጀክቶች እንዲጠቀሙ ጥሬን አስተላልፋለሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ሲተላለፍ የቆየው ከምድር እስከ ህዋ መሰናዶ ያደምጣችሁትን ይመስል ነበር። የፕሮግራሙ ዋና አዘጋጅ ፍጹም አለም ናት። ያቀረብኩላችሁ ደግሞ ኃይለሚካኤል አበበ ነኝ። ሳምንት በድጋሚ በሌላ ርዕስ እስከምንገናኝ ቸር እንሰንብት። ሰላም፣ ጤና፣ ፍቅር በያለንበት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ